ይህ ለመጀመሪያ ጊዜ የተቀነባበረ ጥናት የተፈናቃዮችን መብት ለማስጠበቅ በአፍሪቃ ሕብረት የወጣውን የካምፓላ ስምምነት ምክንያት በማድረግ ዘገባው ይፋ መደረጉን የዓለም አቀፉ በአገር ውስጥ የተፈናቀሉ ሰዎች ተከታታይ ማዕከል በግጭትና በጥቃት ጉዳይ ላይ ከፍተኛ የስልት አማካሪ ኤሊዛቤት ራሺንግ ለዶችቤሌ ተናግረዋል። እንደ ዘገባው በኢትዮጵያ በተለያዩ አካባቢዎች በተከሰተው የተፈጥሮ አደጋና ግጭቶች መንሴ 450 ሺህ ሰዎች ከቀያቸው ተፈናቅለዋል። በምስራቅ አፍሪቃም ከሱዳን ከደቡብ ሱዳንና ከሶማሊያ ቀጥላ በሺዎች የሚቆጠሩ ሰዎች ከመኖሪያ አካባቢያቸው የተፈናቀሉት ኢትዮጵያ ተቀምጣለች። ራሺንግ በኢትዮጵያ ለዚህ መንስኤ ነው ያሉትን እንዲህ ያብራራሉ። በሀገር ውስጥ ለተፈናቀሉ ሰዎች መንስኤ የሚሆኑትን ሁኔታዎች ለያይቶ ማየት ይከብዳል። ለምሳሌ በኢትዮጵያ የምናየው ድርቅን ተከትሎ የመጣ ጎርፍ የብዙ ሰዎችን የኑሮ ዘይቤ በመረበሹ ምክንያት የምግብ እጥረት እንዲጨምር አድርጓል። ለምሳሌ 150 ሺህ ሰዎች ከድርቅ ጋር ተያይዞ በመጣ የምግብ እጥረት ቀያቸውን ጥለው ተሰደዋል። ድርቁ በመከሰቱም ግጦሽና ውሃን ያማከለው ውድድር ተፈጥሯል። በዚህም ምክንያት 250 ሺህ የሶማሊያ አርብቶ አደሮች ቀያቸውን ጥለው ተሰደዋል። ከአፍሪቃ ሕብረትና ከኖርዌይ የስደተኞች ምክር ቤት ጋር በመተባበር ይህ ዘገባ እንደተዘጋጀ የስልት አማካሪዋ ራሺን ገልጸው በጥናቱ ለኢትዮጵያ መንግስትና ለረጂ ድርጅቶች ያስተላለፈውን መልእክት እንደሚከተለው አብራርተዋል። እኛ በዘገባው ያስተላለፍነው መልእክት ሁሉም የመንግስት አጋሮች አሁን ያለውን የሀገር ውስጥ የተፈናቀሉ ሰዎችን ቀውስ መፍታት እንዳለባቸው ነው። የቀውሱን መነሻና የሚያመጣውን ጉዳት በጥልቀት የመረዳት አቅማችንን ማሻሻል አለብን። በዚህ ጉዳይ ላይ አጠቃላይ ገጽታ ሊሰጠን የሚችለውንና ለውሳኔዎች ሊረዱን የሚችሉትን በቂ መረጃዎች ማግኘት እንዳለብንም በመልእክታችን ጠቅሰናል። በተለይም በዚህ ድርቅ የተጎዱት አካባቢዎችን ቶሎ የማዳን ስራዎች የግድ መስራት አለብን። ካልሆነ ግን ድርቅና በአካባቢ የአየር ንብረት ለውጥ የሚመጡ ቀውሶች ሊያባብሱት ይችላሉ። ይህ ደግሞ ያሉትን ተቋማት አድክሞ የተፈጥሮ መመናመንን ያስከትላል። በኢትዮጵያ መንግስት በኩል የሚመለከታቸውን ለማነጋገር ያደረግነው ሙከራ አልተሳካም። ይሁን እንጂ የኢትዮጵያ መንግስት የተጠቀሰውን ቁጥር አለመቀበሉን በአገር ውስጥ ያሉ መገናኛ ብዙኃን ዘግቧል። በአጉር አቀፍ ደረጃ እንደ ጎርጎሮሲያውያኑ አቆጣጠር በ2015 ብቻ 35 ሚሊዮን በአገር ውስጥ የተፈናቀሉ ሰዎች እንዳሉ ራሽን ተናግሮ ይህ ማለት በየቀኑ 9500 ሰዎች አካባቢያቸውን ጥሎ ይሰደዳሉ ማለት እንደሆነ ለዶቼቬሌ ተናግረዋል። የ2016ቱም ከዚህ የተሻለ አይደለም ነው ያሉት።